የኦሮሞ ፌዴራሊስት ኮንግሬስ ኤፍ ኦፌኮ በቢሾፍቱ ደብረ ዘይት ከተማ ባለፈው ዓመት በእሬቻ ስነ ስርዓት ላይ ለሞቱት ሰዎች ተቋቋሚ የተባለውን መናፈሻ በመቃወም መግለጫ አሰራጩ። የተቃውሞ ምክንያት የሞቱ ወይንም የግድያው መንስኤ በገለልተኛ አካል አለመጣራቱ እንደሆነም አንድ የፓርቲው አመራር አካል አስታወቀ። ይላል መለስካቸውማ ዝርዝሩን ይዟል። ትናንት በኦፌኮ በኢንተርኔት የተሰራጨው መግለጫ የመናፈሻውን መከፈት ትክክለኛ እርምጃ እንዳልሆነ ይገልጻል። እንደ መግለጫው ከሆነ ይህን መታሰቢያ የመሠረተው አካል ግድያውን የፈጸመው ነው ሲል ይቃወማል። በሁለተኛ ደረጃም ግድያው ከተፈጸመበት ስፍራ ርቆ የተከፈተ መናፈሻ ነው ይላል። የኦሮሞ ፌዴራላዊ ኮንግረስ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታን ተጨማሪ ማብራሪያ እንዲሰጡን ጠይቄያቸው ነበረ። ፓርቲው ዜናውን ከህዝብ ዜና ማሰራጫ እንዳገኘው ይገልጹና ፓርኩ በኦሮሚያ ብሔራዊ ክልላዊ መንግስት እንደተመሰረተና መርቀው የከፈቱትም የክልሉ ፕሬዚዳንት አቶ ለማ መገርሳ መሆናቸውን ይገልጻሉ። ኦፌኮ ይህን የተቃውሞ መግለጫ ለምን እንዳወጣውም ተጨማሪ ነጥቦች አክለዋል። ይሄንን የተቃወምንበት ምክንያት አንደኛ የሰዎቹ አሟሟት ወይም አገዳደል በገለልተኛ አካል ተጣርቶ መታወቅ ይኖርበታል። ስማቸው በይፋ መታወቅ ይኖርበታል። ለሟቾቹ ቤተሰቦች የደም ካሳ ይከፈላቸው ይገባል። ገዳዮች ለፍርድ መቅረብ አለባቸው። መንግስት ህዝብን ይቅርታ መጠየቅ ይኖርበታል። ስምግል ሀሳብ ስላለን የዚህን ፓርክ በሟቾቹ ስም መሰየም ተቃውመን መግለጫ አውጥተናል ይሄ ብቻም ሳይሆን እንደዚህ አይነት የተገፋ ስራዎችን መስራት በቀጣይነትም መንግስትና ህዝብን ሊያቃቅር ይችላል ብለን ስለምናስብ ይህንን ልንቃወም ችለናል ሌላው የተቃውሞ መግለጫው ምክንያት ደግሞ በፓርኩ መግቢያ ላይ በአፋን ኦሮሞ የተጻፈው ስያሜ ነው ይህ ስያሜ የሟቾቹን አሟሟት በትክክል አይገልጽም የሚል ይመስላል። ከመግቢያው በር ከፓርኩ መግቢያ በር ለማንበብ እንደሚቻለው ውስጥ ተገብቶ አይደለም። በውጭ በኩል በመግቢያ በር የምታየው ነገር ቢኖር ሰዎቹ በድንገተኛ ሁኔታ እንደሞቱ ነው የሚያወሳው። የተሳፈጡ ሰዎቹ የሞቱት ኮንተ ብሎ በመንግስት ኃይሎች በተወሰደ እርምጃ እንጂ በድንገተኛ ስላልሆነ ይህንን እንቃወማለን ብለን አቋማችን ገልጠናል። በ2009 ዓ ም መስከረም ወር ላይ እንደተለመደው ሊከበር በነበረው የኢሬቻ በዓል አያላይ ሰዎች መሞታቸው ይታወሳል። ተቃዋሚዎች የሞቱ መንስኤ የመንግስት የጸጥታ ኃይሎች የወሰዱት እርምጃ ነው ሲሉ፣ መንግሥት በበኩል ደግሞ ጽንፈኛ ተቃዋሚዎች የሚላቸውን ይከሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ